በሀምቡርግ ከተማ በኢንዱስትሪ የበለጸጉት ሀያ ሀገራት በያዝ ነው ሳምንት መጨረሻ ሁለት ቀናት ከሚያካሂዱት ጉባኤ ጎን ለጎን የተቃውሞ ስብሰባና ሰልፎችን ለማድረግ የሚደረገው እንቅስቃሴ ውዝግብ አስነስቷል። ከምንም በላይ ጀርመኖች የሀገራቸው ህገ መንግስት የሚደነግግላቸው መብት እንዳይነካ አጥብቀው እየሞገቱ ነው። የመሰብሰብ ነጻነት ተግባራዊነት ስለ መሰብሰብና ክልከላን ስለ ማንሳት በሚደነግገው አንቀጽ መሰረት የሚወሰን ነው። ይህም በህገ መንግስቱ በ33 ኛው አንቀጽ ላይ ይገኛል። በትክክል ተግባራዊ መደረጉን በተመለከተ የሚነሳው ክርክር የረዥም ጊዜ ታሪክ ያለው ሲሆን በዚህ መሰረት በጀርመን ምክር ቤት ማለትም ቡንደስታ በጎርጎሮሳዊ 1953 እንዲሁም በ 2008 ዓ ም ማሻሻያዎች ተደርገዋል። በዚህ ጉዳይ የሚካሄዱ ውዝግቦችን ፍርድ ቤት በየዕለቱ ያስተናግዳል። እንዲያም ሆኖ ሃምቡርግ ላይ አርብና ቅዳሜ ዕለት የቡድን 20 ሀገራት ጉባኤ ሲካሄድ ፖሊስ ሰላሳ ስምንት ስኩዌር ኪሎ ሜትር የሚሆን አካባቢ ላይ እንዲህ ያሉት ስብሰባዎች እንዳይደረጉ አግዷል። የተከለከለው አካባቢ ከሰሜናዊ ሃምቡርግ የአውሮፕላን ማረፊያ አንስቶ ጉባኤው የሚደረግበት የከተማዋ ማዕከል ድረስ ይደርሳል። ፖሊስ በተሰብሳቢዎች በፖሊስ ኃይሎችም ሆነ በሌላ በሶስተኛ አካል ላይ አደጋ ሊደርስ ይችላል በሚል የወሰደው እርምጃ መሆኑን ይናገራል። በርሊን የሚገኙት የህግ ባለሙያ ክርስቲያን ፔስታሎሳ በህግ የተደነገገው መሰረታዊው የመሰብሰብ ነጻነት የህዝብን ጸጥታ የሚያሰጋ ነገር ሲኖር ሊታገድ የሚችልበት አጋጣሚ እንዳለ ይናገራሉ። በመሰረቱ ህገ መንግስታዊ የሆነ የመሰብሰብ ነጻነት አለ። ነገር ግን የህዝብን ጸጥታና ስርዓትን መሰረት ባደረገ ሁኔታ ሊታገድ የሚችልበት አጋጣሚ አለ። ይህ ግን ለመሰረታዊ መብቶችና ዴሞክራሲ የሚታገለው ኮሚቴ ባልደረባ ለኤልከ ሽቴፈን ተቀባይነት የለውም። የእሳቸው ኮሚቴ በዚሁ ምክንያት የሃምቡርግ ከተማ ፖሊስ ላይ ክስ መስርቷል። ይህ የሚጀምረው ከወራት በፊት አንስቶ በርከት ያሉ አመጽ የተቀላቀለ እርምጃ ለማካሄድ ካሰቡ ተንቀሳቃሾች ማስጠንቀቂያ ወደ ሃምቡርግ ከተማ መጥቷል። ይህን ምክንያት አድርገው ነው ይህን መብት ለመገደብ የወሰኑት። ስለዚህም መነሻው እውነት አይደለም፣ ማስረጃም ሊቀርብበት አይችልም። የቡድን ሀያ ጉባኤ በሚካሄድበት ወቅት የሚኖሩትን ስብሰባዎች አስመልክቶ በህግ ጉዳይ ክርክር ነበር። መጀመሪያ የተቃውሞ እንቅስቃሴ ማካሄጃ ድንኳኖች እንዳይቆሙ ታግዶ ነበር። ቆይቶ ግን ተፈቀደ። እንዲህ ያለው የውሳኔ መቀያየር የሚያጋጥመው ህጋዊውን ጉዳይ ከመረዳት ጋር ይገናኛል ባይ ናቸው። ክርስቲያን ፔስታሎሳ ኤልከ ሽቴፈን በበኩላቸው እርግጥ ነው የጸጥታ ጉዳይ ሁሉንም ሊያሳስብ የሚገባ ጉዳይ ነው። ግን ደግሞ በምናልባት ላይ ተመስርቶ የሚወሰን ውሳኔ ሁሉ መሰረታዊ መብትን እንዳይጋፋ ጥንቃቄ ሊደረግበት ይገባል በማለት ይሞግታሉ። ግፋርን ለጸጥታ አደገኛ የሆነ ማናቸውንም ነገር ላይ ጥንቃቄ ማድረግ በእርግጥ አስፈላጊ ነው። ነገር ግን ይህ ተጨባጭ በሆኑ ነጥቦች ላይ መሰረት በማድረግ እንጂ ሊሆን ይችላል በሚል ግምት ላይ መመስረት የለበትም። ግምትን በተመለከተ ብዙ ነገር ሊገመት ይችላል። አሁን ታዲያ ምንም አይነት አደጋ ሊያስከትሉ የማይችሉ ትናንሽ ስብሰባዎችንም ይከለክላሉ ማለት ነው። በእርግጠኝነት የጉባኤ ሂደት የማደናቀፍ ፍላጎት የለም። የቡድን ሀያ ጉባኤ ሲካሄድ የተቃውሞ ድምፅ ከሚሰማባቸው ጉዳዮች አንዱ የአቶም የኃይል ማመንጫ ተቋም የመገንባት እቅድን ይመለከታል። በጎርጎሮሳዩ 1976 ዓ ም አንስቶም በሰሜን ምዕራብ ሃምቡርግ የአቶም ተቋምን የሚቃወም ሰልፍ ሲካሄድ ኖሯል። በጀርመን ህገ መንግስት አንቀጽ ስምንት ላይ ስብሰባ ማካሄድ የሚፈልገው አካል የትና እንዴት መሰብሰብ እንዳለበት መወሰን ይችላል የሚል ህግ ሰፍሯል። ኤልከ ሽቴፈን ግን አሁን ሀምቡርግ ላይ የታየውን አጋጣሚ በመንተራስ ይህ ተጋኗል ይላሉ።